የህወሓት ኃይል በምስራቅ አማራ ወረራ በፈጸመበት ወቅት ከሁለት ሚሊዮን ሄክታር በላይ መሬት እንዳይለማ በማድረጉ በክልሉ ከፍተኛ የምርት ቅናሽ መታየቱን የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ አበጀ ስንሻው ተናግረዋል። አሸባሪ የህወሓት ቡድን አንዱ ጉዳት ካደረሰበት ተቋም ውስጥ የግብርና ተቋሙ ነው። በምስራቅ አማራ በአጠቃላይ በክልላችን ማለት ነው ወደ 21 ሚሊዮን ሄክታር መሬት ሳይዘራ እና ሳይሰበሰብ እንዲቀር አድርገዋል። ይህ አጠቃላይ ጉዳቱን ስንወስደው ከ40 ሚሊዮን ኩንታል በላይ ጉዳት ደርሶብናል ማለት ነው። ይህ የደረሰ ጉዳት ሰው አሁን ላይ ነጻ ከወጡ በኋላ በእነኛ አካባቢዎች ላይ መሰራት የሚገባውን የመስኖ ስራ መስራት ነው። በቀጣይ ደግሞ የበልግ ስራ ነው የምንሰራው ማለት ነው። ነገር ግን ይህንን የመስኖ ስራ ለመስራት ማዳበሪያ ያስፈልገናል፣ ምርጥ ዘር ያስፈልገናል። ይህንን የማዳበሪያና የምርጥ ዘር አቅርቦት በመንግስት ብቻ የሚሸፈን አይደለም። መንግስትም መንግስት ያሉን ድርጅቶችም ሌሎችም ሊያገዙን ይገባል ማለት ነው። በግብርናውና በሌሎችም ዘርፎች የተፈጠረውን ውድመትና ዝርፍ ያለመሟላት መንግስትና መንግስታዊ ያልሆኑ ተቋማት ሰፊ ርብርብ እያደረጉ ሲሆን ዛሬ በሲቪል ማህበረሰብ ድርጅቶች ባለስልጣን አስተባባሪነት የመድኃኒት የምርጥ ዘርና ለአካል ጉዳተኞች የሚያገለግል የተሽከርካሪ ወንበር ድጋፍ መደረጉን የባለስልጣኑ ዋና ዳይሬክተር አቶ ጅማ ዲልቦ ተናግረዋል። ወደ 150 ሚሊዮን የሚጠጋ ሀብት ማሰባሰብ ችለናል። እንግዲህ በዛሬው ዕለት ከትላንትና ጀምሮ እዚሁ አካባቢ ነው የነበር ነው ወደ አስር ነጥብ 2 ሚሊዮን የሚያክል ሀብት ነው ይዘን የመጣ ነው በዋነኛነት መድኃኒቶችን፣ ምርጥ ዘሮችን፣ እንዲሁም ደግሞ ዊልቸሮችን ከዚህ ጋር በተያያዘ አልሚ ምግቦችን ይዘን መተናል። ዛሬ የተሰጠው የስንዴ ምርጥ ዘር የድንበር እርዳታ በሰሜን ወሎ ለሚገኙ አርሶ አደሮች ለመስኖ ልማት እንደሚውል የግብርና ቢሮ ምክትል ኃላፊው አቶ አበጃ አረጋግጠዋል። በዛሬው ዕለት ኬር ኢትዮጵያ ወይም ሲቪል ሶሳይቲ ባለስልጣን 695 ኩንታል የስንዴ ዘር ወደ 4 ሚሊዮን ብር የሚጠጋ ድጋፍ አድርገውልናል። ይህንን በዛሬው ዕለት የምናደርሰው ለሰሜን ወሎ ዞን በተለያዩ ወረዳዎች ነው የምናደርሰው። ይህንን በመጠቀም እነኚህ ማህበረሰቦች ወደ መደበኛ የመስመስራቸው እንዲገቡ በማድረግ መደበኛ ህይወታቸው እንዲመለስ የማድረግ ስራ እንሰራለን ማለት ነው። እርዳታውን ከሰጡት ድርጅቶች መካከል የኬር ኢትዮጵያ የአማራ ክልል አስተባባሪ አቶ ጎበዚ አያሌው በግብርና ለተጎዱ አካባቢዎች የሚሆን አራት ሚሊዮን ብር የሚያወጣ ምርጥ የስንዴ ዘር ለ ልሉ ግብርና ቢሮ ማስረከባቸውን አስረድተዋል። በኢትዮጵያ የፋሮ ፋውንዴሽን ዳይሬክተር ዶክተር ኤርሚያስ ሀብቴ ከአንድ ሚሊዮን አራት መቶ ሺህ በላይ ዋጋ ያላቸው መድኃኒቶችን መለገሳቸውንና በቀጣይም እገዛ እንደሚያደርጉ አመልክተዋል። እኛ ይዘን የመጣ ነው መድኃኒት ነው። የመድኃኒትና የገንዘብ ድጋፍ ነው ያደረግ ነው። በአጠቃላይ ወደ 1.45 ሚሊዮን አካባቢ የሚያወጣ ነው እና መድኃኒቱን ዛሬ እንግዲህ ለሚመለከተው አካል ለማስረከብ እና በዚህም አጋጣሚ ያው በዚህ ክልል በጦርነቱ ጉዳት የደረሰባቸው ሰዎች በቶሎ እንዲያገግሙ የራሳችንን አስተዋጽኦ ለማድረግ ነው የመጣ ነው። የአዲስ ጉዞ የኢትዮጵያ ተወካይ አቶ ታምራት በላይ በበኩላቸው ከሰባ በላይ የአካል ጉዳተኞች ተሽከርካሪ ወንበሮችን ማቅረባቸውን ተናግረዋል። በጦር ጉዳት ለደረሰባቸው የጤና ተቋማትና በጦርነት ወቅት ለተጎዱ ወገኖች የመንቀሳቀሻ ድጋፍ ሊሆን የሚችል ሰባ ዊልቸሮችንና እንደዚህም ሮሌተር ወይም ዎኪንግ ፍሬሞችን በዋናነት ግን ዊልቸሮችን ለተቋማት የሚሆን ማለት ነው። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በጦርነቱ ምክንያት በክልሉ በ2350 የጤና ተቋማት ላይ ዝርፊያና ውድመት መድረሱን አስታውሰው ዛሬ የተደረገው የመድኃኒትና የተሽከርካሪ ወንበሮች ድጋፍ ከፍተኛ እገዛ ይኖረዋል ብለዋል። አለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር።